Voice of America. በኦሮሚያ ክልል ምዕራብ ሸዋ ኢጃጂ ከተማ በወጣቶችና የጸጥታ አካላት መካከል በተከሰተ ግጭት አራት ፖሊሶችና ሁለት ወጣቶች መቁሰላቸውን ፖሊስና ከቆሰሉ ወጣቶች ቤተሰቦች ገልጸዋል። ፖሊስ ግጭቱ እንዲቀሰቀስ ምክንያት ሆነዋል ብሎ የጠረጠራቸውን ሶስት የወረዳው የኦርቶዶክስ ቤተ ክርስቲያን ካህናትና ሀምሳ ገደማ ወጣቶችን እንዳሰረ አስታውቋል። የምዕራብ ሸዋ ሀገረ ስብከት ስለ ጉዳዩ እንደሚያውቅ ገልጾ ችግሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብሏል። ናኮር መልካ ዝርዝሩን ይዟል። በምዕራብ ሸዋ ኢሉገላው ወረዳ ኢጃጂ ከተማ የጥምቀት ክብረ በዓልን ተከትሎ በቃና ዘገሊላ ዕለት ማለትም ጥር 12 2012 ዓመተ ምሕረት የቅዱስ ሚካኤል ታቦትን ወደ ቤተ ክርስቲያኑ ሸኝተው በሚመለሱ ወጣቶችና የጸጥታ አካላት መካከል ነው ግጭቱ የተከሰተው ይላል አንድ ሞቱማ ነጋሳ አባላለው የሚል የዓይን እማኝ። ግጭቱንም ተከትሎ ሁለት ወጣቶች በጸጥታ አካላት በተተኮሰ ጥይት ተመተዋል ይላል ሞቱማ። ባለፈው ማክሰኞ የሚካኤል ታቦት በስነ ስርዓት ነበር ወደ ቤተ ክርስቲያኑ የገባው። እስጢፋኖስ ፊት ለፊት አንድ ለነዳጅ ማዳ ኢንቨስትመንት የተሰጠ መሬት አለ። ወጣቶቹ በዚህ ስፍራ እንደደረሱ አጥሩን አፈረሱት። ፖሊስ መጣ። ከዛም በፖሊስና ወጣቶች መካከል አለመግባባት ተፈጠረ። በመሳሪያ የተመቱ ሁለት ወጣቶችም አሉ። የሃይማኖት አባቶችም ወጣቶቹን ተው እያሉ ሲያረጋጉ ነበር። ሶስት ካህናትና ከሀምሳ በላይ ወጣቶችም በወረዳው ፖሊስ ታስረዋል ሲል ተናግሯል። ይህ የአይን እማኝ በግጭቱ ከቆሰሉ መካከልም ለደህንነቴ ስለምሰጋ ስሜን አልጠቅስም የሚለው ወጣት ወንድሙም የግጭቱ ሰለባ መሆኑን ተናግሯል። አንድ ነገሩን ለማረጋጋት የሄደ ወንድሜ ነገሩ እንዲረጋጋ በመማጸል ላይ ያለ ከጸጥታ አካላት መካከል በጥይት መቱት። እኔም ወንድሜ ለመውሰድ ሲሄድ እግሬ ላይ በመሳሪያ መቱኝ። ስፍራው በየዓመቱ መስቀል በዓል የሚከበርበት በመሆኑ የነዳጅ ማደያ ከሆነ የእሳት አደጋ ሊነሳ ይችላል። ስለዚህ እዚህ መሆን የለበትም ነው የሕዝበ ክርስቲያኑም ሆነ የቤተ ክርስቲያን ጥያቄ። የግጭቱን መነሻ እና እሱን ተከትሎ ስለወሰዱት እርምጃ የኢሉ ገላን ወረዳ ፖሊስ አዛዥ ኮማንደሩ አጋሪ ብራኑ እንዲህ ይገልጻሉ ታ ለግጭቱ መንስኤ የሆነው ለማደያ የተከለለ ቦታን ለቤተ እምነቱ ይገባል በሚል ወጣቶቹ ሄደው በጉልበት አጥር በማፍረሳቸው ነው። ሲያነሳሱ የነበሩ ደግሞ የታሰሩ ካህናት ናቸው። ለዚህም ደግሞ የድምጽ ማስረጃ አለን። ግጭቱን ተከትሎ አራት ፖሊሶች ወጣቶች በወረወሩት ድንጋይ ቆስለው ሁለቱ እዛው ሲታከሙ፣ ሁለቱ ደግሞ ለተሻለ ሕክምና ወደ አዲስ አበባ ና ነቀምቴ ተልከዋል ብለዋል አዛዡ ሁለት ወጣቶች ፖሊስ በተኮሰው ጥይት ተመትተዋል ስለተባለው ተጠይቀው አንድ ወጣት በድንጋይ መመታቱን ብቻ ነው የማውቀ ብለዋል። በአሁኑ ሰዓት ግጭቱን በመቀስቀስ የተጠረጠሩ ሶስት ካህናት ና ተሳትፈዋል ያሏቸው ከአርባ እስከ ሀምሳ ሰዎችም መታሰራቸውን ኮማንደው አጋሪ ጨምረው ገልጸዋል። ጃጂ አሁን ወደ ቀድሞ መረጋጋቷ ተመልሳለችም ሉ አክለዋል። ለመሆኑ ይህ ውዝግብ ያስነሳው መሬት ይዞታ የማን ነው ብለን የኢጃጅን ከንቲባ አቶ ነብሶ ሹሚን ጠይቀናቸው ነበር። ቀዘል እራ ካሴ አራት ሰቦ አመተ ምህረት ጀምሮ መሬቱን በኢንቨስትመንት ለማልማት የተረከቡ ግለሰቦች 23 ዓመታት ምንም ስራ ስላልሰሩበት ውሉ ተቋርጧል። ውድድር ቢካሄድበትም የተባለው ዋጋ ማቅረብ ባለመቻሉ በሶስተኛ ዙር ጨረታ ለሌላ ባለ ሀብት ከተላለፈ በኋላ መሬቱ ከቤተክርስቲያኑ ጎኑ ስለሚገኝ ይሰጠን የሚል ጥያቄ መጣ። መሬቱ በሕጋዊ መንገድ ለሌላ ባለሀብት በመሰጠቱ ጥያቄው እንደማይስተናገድ ነግረናቸው ነው የተለያየ ነው። ከዚህ በፊት ቦታው የመስቀል በዓል የሚከበርበት ነበር ብለው ቅሬታ አቅራቢዎች ላነሱትም ጫካ የነበር ና አንድም ሃይማኖታዊ በዓል ተከብሮበት የማያውቅ ከተማው ለኢንቨስትመንት ስራ ያስቀመጠው ቦታ ነበር ሲሉ መልስ ሰጥተዋል። ግጭቱን የሃይማኖት ለማስመሰል ጥረት ቢደረግም ከኦርቶዶክስ ምእመናን ና የከተማው ሌላ ሃይማኖት ተከታዮች ጋር በመሆን ማስቆም ተችሏል ያሉት ደግሞ የኢሉገላን አስተዳዳሪ አቶ ከበር ኩንዳሻው ናቸው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምዕራብ ሸዋ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ጓን ቀሲስ ያሬ ዳበበ ስለ ጉዳዩ መረጃ እንዳላቸው ጠቅሰው ነገሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብለዋል።

ያው ያሉት ካህን አገር ሲጀምር እዛ አካባቢ በጣም ጥቅቅ ናቸው። ከዞኑ መስተዳድር የተላሉ ሰዎች ይህን ጉዳይ ሊያጣሩ ሲሄዱ ለማጣራታቸው ትልቅ ግባት ሊሆነ በሚችለው የወረዳ ቤተ ክህነት ኃላፊ መገኘት ነው። ለማንኛውም ከእናንተ ጋር ዲፕሎማሲያዊ የሆነ መንገድ ይነጋገር ብሎ ነበረ። ከዛ እንዲለቀም ተደረገ። ቅጥር ስራው ለውታል ይመስለኛል። እንዲህ አንድ ሶስት አራት ከአራት ሊሄዱ ይችላል። ዳጦናትን እንሁ ደግሞ ወጣቶችን ጠየታቸው እየተወሰዱ እየታሰሩ ነው ተብሎ የሚነገረው እንጂ ትክክለኛውን ቀመርና ቁጥር አሁን ይሄ ነው የገጠመው ችግር በፍጥነት ይፈታ ዘንድም ለኦሮሚያ ክልል ምክትል ርዕሰ መስተዳደር ጽህፈት ቤት እንደሚያመለክቱ አስታውቀዋል። ለአሜሪካ ድምጽ ናኩር መልካ ካምቦ